ቮይስ ኦፍ አሜሪካ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ፣ በ25 ሜትር ባንድ በ12040 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን፣ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የማክሰኞ ሰኔ 1 2013 ዓ ም ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ካሉን ዝግጅቶች ጥቂቶቹን እናሰማ። መቐለ በሚገኘው አይደር ሆስፒታል የውሃ የኤሌክትሪክ መብራት አለመኖር በሽተኞችን ለማከም ትልቁ ተግዳሮት እንደሆነ ተገለጸ። በምዕራብ ሸዋ ዞን ግንጭ ወረዳ ውስጥ ከትላንት በስቲያ እሁድ ምሽት በወጣት ሴራ ረጋሳ ሴና ረጋሳ ላይ በተፈጸመ ግድያ ላይ ምርመራ መጀመራቸውን የደንዲ ወረዳ ፖሊስና አቃቢ ሕግ ጽህፈት ቤቶች ገለጹ። የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳኒ ፍሳየ ነኝ። ንጉሡ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል። ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ በቴሌኮም ዘርፍ ለመሰማራት ጨረታ ያሸነፈው ግሎባል አላያንስ ፎር ኢትዮጵያ የሥራ ፈቃዱን አገኘ። ኩባንያው ሥራውን ለመጀመር የሚያስችለውን ስምምነት በአዲስ አበባ ወዳጅነት ፓርክ ጠቅላይ ሚኒስትር አብይ አህመድና ለሥራ ጉብኝት ዛሬ አዲስ አበባ የገቡት የኬንያ ፕሬዝደንት ኡሁሩ ኬንያታ በተገኙበት ተፈርሟል። የኢትዮጵያ የኮሚኒኬሽን ባለስልጣን ዋና ዲሬክተር ኢንጂነር ባልቻ ሬባ ከቮዳኮም ዋና ሥራ አስፈጻሚ ሻሚል ጆሱ ከሳፋሪኮም ዋና ስራ አስፈጻሚ ፒተር ኢዲግዋ እንዲሁም ከሲሞቶሞ ዋና ሥራ አስፈጻሚ ማይሺ ማሂሺታ ጋር ስምምነቱን ተፈራርመዋል። ኩባንያው ጨረታውን ያሸነፈበትን 850 ሚሊዮን ዶላር ለመንግስት ገቢ ማድረጉን የኢትዮጵያ ኮሚኒኬሽንስ ባለስልጣን መግለጹ ይታወቃል። ጀርመን ለኢትዮጵያ ለአስቸኳይ ጊዜ የሰብአዊ እርዳታ የሚውል 8.5 ሚሊዮን ዩሮ ድጋፍ ማድረጓን የሀገር ውስጥ የዜና ማሰራጫ ዘገባ አመለከተ። በዓለም የምግብ ፕሮግራም በኩል ጀርመን የሰጠችው ድጋፍ በትግራይ ክልል የሰላም ማስከበር ሲል በገለጸው ዘመቻና በአየር ንብረት ለውጥ ምክንያት ለተጎዱ ዜጎች የሚውል መሆኑን እንዲሁም 2.1 ሚሊዮን ዜጎች እና በሀገሪቱ ውስጥ የሚገኙ ስደተኞችን ለመርዳት እንደሚውል ፋና ዘግቧል። በዚህ እንዳለ በትግራይ ክልል አርሶ አደሩ በግብርና ስራው ላይ ተሰማርቶ እንዲያመርት መንግስት አስፈላጊውን የግብርና ግብአት በማቅረብ ላይ እንዳለ የክልሉ የግብርናና የገጠር ልማት ቢሮ አስታወቀ። የክልሉ የጊዜያዊ አስተዳደር የግብርናና የገጠር ልማት ቢሮ ምክትል ኃላፊ አቶ ብርሃኔ አርአያ በሰጡት ቃል ከተሰበሰበው ከ66,000 ኩንታል በላይ ዝርያ ያላቸው የምርጥ ዘር ውስጥ በአንድ ሳምንት ውስጥ ከ10,000 ኩንታል በላይ ለአርሶ አደሩ ተከፋፍሏል፣ ማለታቸውን የፋና ዘገባ ጠቅሷል። ማዳበሪያ አቅርቦትን በተመለከተም ለትግራይ ክልል አርሶ አደሮች 800,000 ኩንታል ማዳበሪያ ተገዝቶ ጅቡቲ ወደብ ደርሷል፣ ያሉት ባለስልጣኑ 210,000 ኩንታሉ ለአርሶ አደሩ እንዲደርስ መደረጉን አመልክተዋል። መንግስት በክልሉ አርሶ አደሩ ወደ እርሻ ስራው እንዲመለስ የተለያዩ ድጋፎችን በማድረግ ላይ ቢሆንም የአሸባሪው ህውሀት ርዝራዦች ሲሉ የጠቀሷቸው ጫና ለማሳደር እየጣሩ ናቸው ያሉት ባለስልጣኑ አርሶ አደሩ የግብርና ስራ እንዳይስተጓጎል የጸጥታ ኃይሉ እየሰራ ነው ማለታቸውን የፋና ብሮድካስት ዘገባ አመልክቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የተባበሩት መንግስታት ድርጅት ደቡብ ሱዳን ውስጥ በሁለት የረድኤት ሰራተኞች ላይ የተፈጸመውን ግድያ አወገዘ። የሀገሪቱ ባለስልጣናት የግድያውን ተጠያቂዎች ህግ ፊት እንዲያቀርቡም ጠይቋል። የመንግስታቱ ድርጅት ውግዘቱን ያሰማው በዚያች ሀገር በቅርብ ጊዜ እንዲህ ያሉ ጥቃቶች መደጋገማቸውን ተከትሎ ነው። ሁለቱ የእርዳታ ሰራተኞች የተገደሉት ትናንት ማታ ብጥብጥ በሚታመሰው ሌክስ ክፍለ ግዛት ከምትገኘው ሩምቤክ ከተማ አርባ ኪሎ ሜትር ላይ በምትገኝ አንድ አካባቢ እርዳታ አድርሰው ሲመለሱ በተፈጸመባቸው የደፈጣ ጥቃት መሆኑ ተገልጿል። ሁለቱ ሰዎች ዶክተርስ ዊዝ አፍሪካ የሚባል የኢጣሊያ በጎ አድራጎት ድርጅት ሰራተኞች እንደነበሩ ነው የተገለጸው። የተባበሩት መንግስታት የሰብአዊ ጉዳዮች ቢሮ ኦቻ ተጠባባቂ ኃላፊ ማቲው ሆሊንግዎርት የሀገሪቱ መንግስት የህግ ማስከበር ስራውን እንዲያጠናክርና የግድያውን ተጠያቂዎች ህግ ፊት እንዲያቀርብ ጠይቀዋል። ባለፈው ወር ብቻ አራት የእርዳታ ሰራተኞች እንደተገደሉም አመልክተዋል። ደቡብ ሱዳን ለረድኤት ሰራተኞች እጅግ አደገኛ ከሚባሉ የዓለም ሀገሮች አንዷ ነች። ሱዳን ውስጥ የተካሄደው ግዙፍ አፍቃሪ ዲሞክራሲ ተቃውሞ ለማስቆም የሀገሪቱ የጦር ኃይል የወሰደው ደም ያፋሰሰ እርምጃ ሁለተኛ ዓመት መታሰቢያን ምክንያት በማድረግ ሺዎች የተቆጠሩ ሰዎች ዋና ከተማዋ ካርቱም ውስጥ ሰላማዊ ሰልፍ አካሂደዋል። የጦር ሰራዊቱ በወሰደው የኃይል እርምጃ ለተገደሉባቸው ቤተሰቦቻቸው ፍትህ ይሰጠን ሲሉ ጠይቀዋል። ተቃዋሚ ሰልፈኞቹ ሱዳን መንግስት ባለስልጣናት ቃል ከመግባት በስተገር በተግባር የሚፈጽሙት ነገር አለመኖሩ ሰልችቶናል። እስካሁን ሕግ ፊት የቀረበ አንድም ሰው የለም በማለት ለተቃውሞ የወጡት ተሳታፊዎች አማረዋል። ለረጅም ጊዜ ስልጣን ላይ የቆዩት ፕሬዚደንት ኦመር አልበሽር ከስልጣን ከተወገዱ በኋላ ቱም እና ሌሎችም የሀገሪቱ አካባቢዎች ውስጥ በቀጠለው ተቃውሞ ላይ የጦር ሰራዊቱ በወሰደው እርምጃ ቢያንስ 120 ሰዎች ሲገደሉ ብዛት ያላቸው ሰዎች እንደቆሰሉ የሚታወስ ነው። በካሜሩን መንግስት ኃይሎች እና በእንግሊዝኛ ተናጋሪው የሀገሪቱ ክፍል በሚንቀሳቀሱት አማጽያ መካከል የሚካሄደው ግጭት ሰላማዊ መፍትሄ እንዲያገኝ ግፊቷን እያጠናከረች ያለችው ዩናይትድ ስቴትስ ቀውሱን ለማክተም የሚደረገው ጥረት እንዳይሳካ የሚያደርጉ በተባሉ ግለሰቦች ላይ የቪዛ እገዳ ጥላለች። ከቱ የካሜሩን እንግሊዝኛ ተናጋሪ ክፍለ ግዛቶች በአብዛኛው ፈረንሳይኛ ተናጋሪ ከሆነው የሀገሪቱ ማዕከላዊ መንግስት ለመገንጠል እንደ አውሮፓውያን ከ2017 ዓ.ም ጀምረው ቀጠሉት ውጊያ እየታመሱ ሲሆን ከ3500 በላይ ሰዎች ተገለዋል። 700 ሺህ የሚበልጡም ከቀያቸው ተፈናቅለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ብጥብጡ ዩናይትድ ስቴትስን በእጅጉ እንዳሳሰባት ገልጸዋል። ሁለቱም ወገኖች ድርድር ውስጥ እንዲገቡም አሳስበዋል። የቪዛ ክልከላው የሚመለከታቸውን ግለሰቦች በዝርዝር አልጠቀሱም። ሆኖም የቪዛ ክልከላው ውሳኔ ቀውሱ በሰላማዊ መንገድ እንዲያከትምና ሰብአዊ መብቶች እንዲከበሩ ያለንን አቋም የሚያንጸባርቅ ነው ብለዋል። የውጭ ጉዳይ ሚኒስትሩ የመብት ድርጅቶች ሁለቱንም ወገኖች የጭካኔ አድራጎት በመፈጸም ይከሷቸዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ምክትል ፕሬዚደንት ካመላ ሀሪስ ዛሬ ከሜክሲኮ ፕሬዚደንት አንድሬዝ ማኑዌል ሎፔዝ ኦብራዶር ጋር በሜክሲኮ ሲቲ ተገናኝተው ይወያያሉ። ምክትል ፕሬዚደንቷ በዩናይትድ ስቴትስ ደቡባዊ ድንበር በኩል የሚገቡ ፍልሰተኞች ቁጥር እያሻቀበ መምጣቱን ትኩረቱ ባደረገው ጉዟቸው የሜክሲኮ ሚና አስመልክተው ያነጋግሯቸዋል። ትናንት ሰኞ ምሽት ምክትል ፕሬዚደንት ሀሪስ ለጋዜጠኞች በሰጡት ቃል ሁለቱ ጎረቤት ሀገሮች የተቀራረበ አጋርነት ያላቸው መሆኑን ጠቅሰዋል። ዛሬ ከፕሬዚደንቱ ጋር በሚያደርጉት ውይይትም ስለ ኢኮኖሚያዊ ትስስር እና የኮቪድ-19 ክትባትን በተመለከተ ትብብር ዙሪያም እንደሚወያዩ አመልክተዋል። ዩናይትድ ስቴትስ ምክትል ፕሬዚደንትና የሜክሲኮ ፕሬዚደንት ጓቴማላ፣ ኤልሳልቫዶር እና ሆንዱራስን የሚሸፍኑ የልማት መርሃ ግብሮች ዙሪያ በሚደረግ ትብብር ላይ ያተኮረ መግባቢያ ሰነድ ፊርማ ስነስርዓት ላይ የሚገኙ መሆኑን የዩናይትድ ስቴትስ ባለስልጣናት ገልጸዋል። ምክትል ፕሬዚደንቷ ትናንት በጓቴማላ ባደረጉት ተመሳሳይ ጉብኝት ሙስናን ለመዋጋት ስለሚወሰዱ አዲስ ጥረቶች አውስተዋል። ላቲን አሜሪካውያን በአደገኛ ጉዞ ዩናይትድ ስቴትስ ለመግባት ከመሞከር ይልቅ አገራችሁ ብትቆዩ ይሻላል የሚል መልእክትም አስተላልፈዋል። በምክትል ፕሬዚደንትነት የመጀመሪያ የውጭ ሀገር ይፋ ጉብኝት ያደረጉት ካመላ ሀሪስ ጓቴማላ ከተማ ውስጥ ለጋዜጠኞች በሰጡት ቃል ላቲን አሜሪካውያን ወደውን የትውልድ ሀገራቸውን ጥለው አይሄዱም። ዩናይትድ ስቴትስ ከመሄድ ይልቅ በሀገራቸው የተሻለ ኑሮ እንደሚያገኙ ተስፋ የሚሰጣቸው የኢኮኖሚ እድገት ግን ሊሟላላቸው ይገባል ብለዋል። የኮቪድ-19 ሕመም የሚያስከትለው ኮሮና ቫይረስ የመነጨው ቻይና ውሃን ከተማ ከሚገኝ ቤተ ሙከራ ነው በሚል ባለፈው አመት በአንድ የዩናይትድ ስቴትስ ላቦራቶሪ የተደረሰው ድምዳሜ አሳማኝና ቀጣይ ክትትል ሊደረግበት የሚገባ ነው ሲል ዎል ስትሪት ጆርናል ጋዜጣ ያወጣው አንድ ሪፖርት አሳሰበ። አውሮፓውያን አቆጣጠር ባለፈው 2020 ዓ ም ግንቦት ወር ላይ ካሊፎርኒያ ውስጥ የሚገኘው ሎረንስ ሌቨርሞል ብሔራዊ ቤተ ሙከራ ሳይንቲስቶች ያዘጋጁትን ይፋ ያልሆነ ወይም በሚስጥር የሚያዝ ሪፖርት ለወቅቱ ፕሬዚደንት ትራምፕ አስተዳደር የመጨረሻዎቹ የአምስት ወራት ጊዜ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቫይረሱ ከወዴት እንደመጣ ባደረገው ክትትል እንደተጠቀመበት ታውቋል። ዩናይትድ ስቴትስ ፕሬዚደንት ጆ ባይደን የብሔራዊ ደህንነት ማህበረሰቡ የቫይረሱን አመጣጥ እንዲመረምር ትዕዛዝ መስጠታቸውም ይታወቃል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ሰዓትን ለዜናው እናመሰግናለን። አድማጮች በ22፣ በ25 ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የማክሰኞ ምሽት ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኝናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94 ነጥብ 3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 2022059942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። የአሜሪካ ድምፅ ዘጋቢ ሄዘር መርዶክ ግጭትና ጦርነት ወዳለበት የኢትዮጵያ ትግራይ ክልል አቅንታ ላለፉት ጥቂት ቀናት መረጃዎችን ስታጋራን ቆይታለች። ዛሬ በርካታ በሽተኞችን እያከመ ባለው ቀደም ብሎ በተፈጠረው የኤሌክትሪክ መቋረጥ ምክንያት ስራው እየተስተጓጎለ በሚገኘው የመቀለው አይደር ሆስፒታል ቅኝት አድርጋለች። በዚያ ያየችውን አመሻሹን በስልክ መስመር ላገኛት ሀብታሙ ሱይም አናግራለች። የአሜሪካ ድምፅ የአፍሪካና የመካከለኛው ምስራቅ ዘጋቢ ሄዘር መርዶክ ትናንትናና ዛሬ ቅኝት ባደረገችበት የመቀሌው አይደር ሆስፒታል ውስጥ የሚሰሩ ባለሙያዎችና በሕክምና ላይ የሚገኙ በአብዛኛው የአስገድዶ መድፈር ጥቃት ሰለባ የሆኑ ሴቶች ጋር ቆይታ እንዳደረገች ነግራኛለች። የሆስፒታሉ አስተዳዳሪ ሰራተኞች ብቻ ሳይሆኑ፣ ሁሉም ታማሚዎችን እያንገላቱ ስላሉ ችግሮች በጥቂቱ ነግረውኛል። ሁሉንም በጥቅል የጎዱ ናቸው። ለብዙ ጊዜ የኤሌክትሪክ አገልግሎት ያለመኖሩ አብዛኞቹን መሳሪያዎች አውድመውባቸዋል። አሁን ላይ የኤሌክትሪክ አገልግሎት ተመልሷል። ይሁንና ታካሚዎቻቸውን ለመንከባከብ የሚያስችሏቸውን መሳሪያዎች መተካት አልቻሉም። ካነጋገርናቸው ታካሚዎች መካከል አብዛኞቹ የአስገድዶ መድፈር ሰለባ የሆኑ ሴቶች ናቸው። ይሄ ችግር ትግራይ ውስጥ የተንሰራፋ ነው። ባለፉት ሰባት ወራት ውስጥ አምስት መቶ የሚልቁ የአስገድዶ መድፈር ድርጊት የተፈጸመባቸው ሴቶች ወደ ሆስፒታሉ እንደመጡ ነግረውናል። in the past seven months of this war, there's been more than five hundred uh, rape victims coming to them. ሄዘር የአስገድዶ መድፈር ተጠቂዎች ሁኔታ ከተለመደው ለየት ያለመሆኑን ጦርነቱ ትቷቸው ያለፉ ጉዳቶች ተጠቂዎች በአስቸኳይ የህክምና ድጋፍ እንዳያገኙ እያገዱ መሆኑንም ከሆስፒታሉ የማህበራዊ አገልግሎት ኃላፊ እንደሰማሽ ትናገራለች normally when girls and women come for this kind of services they come the next day after they are attacked እሷ እንዳለችኝ በተለምዶ ይህን አይነት አገልግሎት ለማግኘት የሚፈልጉ ሴቶች በህክምና መስጫ ተቋሙ የሚገኙት ጥቃቱ በተፈጠረው በነጋታው ነው። አሁን ግን በጦርነቱ ምክንያት መንገዶች በመዘጋታቸው በፍርሃት መድሎና በደፋሪዎች እንገደላለን በሚል ስጋት እዚህ ከመምጣታቸው በፊት አንዳንዴ ወራትን ይጠብቃሉ። በዚህም ምክንያት ሴቶቹ በጊዜ ሊያገኙት የሚገባውን ሕክምና ሳያገኙ ይዘገያሉ። ለምሳሌ እርግዝናን ማስቆም፣ በግብረ ስጋ ግንኙነት ተላላፊ የሆኑ በሽታዎችን መክታት የሚያስችሉ እንክብሎች አሉ። ሶስት ወራትን ያክል ዘግይታችሁ ከመጣችሁ ምንም ነገር መከላከል አይቻልም ይባላል። ተገደው ከተደፈሩ ሴቶች ጋር በነበራት ቆይታ የሰማቻቸው ምስክርነቶች አስጨናቂና እንግዳ የሆኑ ተመሳሳይነት ያሉባቸው መሆናቸውን ጠቅሳለች። ያነጋገረቻቸው ሴቶች ወንጀሎቹ የተፈጸሙት አንድና ከአንድ በላይ በሆኑ ወታደሮች መሆኑን እንደገለጹላትም ታወሳለች። ገና 16 ዓመት የሆናት ሴት ልጅ አነጋግረናል። አንድ የኮሌጅ ተማሪ እንደነበረች የነገረችን ሌላ የ22 ዓመት ሴትም ጦሩን እንድትቀላቀል ጥያቄ ያቀረቡላትን ወታደሮች እምቢ በማለቷ ቤቷ ውስጥ እንደደፈሯት ነግራናለች። አሁን ከወራት በኋላ እዚህ መቀሌ በሚገኝ የከለላ ተቋም ውስጥ በመኖር ላይ ትገኛለች። ወደ ከለላ ተቋሙ መሄድ አልቻልንም፣ የስፍራውን ሚስጥርነት መጠበቅ ፈልገዋል። We didn't go to the safe house because they want to keep the location very secret. ሄዘር እጅግ አሳዛኝ ነው ብላ የጠቀሰችው ለሕክምና ወደ መቀሌ ከመጡት ጋር ሲነጻጸር በእጅጉ የሚልቁት ሌሎች ሴቶች አሁንም ወደፊት ያለመምጣታቸውን ሁኔታ መስማቷን እንደሆነም አክላለች። ሴቶቹ ጥቃት የደረሰባቸው በኢትዮጵያና ኤርትራ ወታደሮች መሆኑን እንደሚናገሩ በዚህ የሚያቀርቡት ማስረጃ ደግሞ የወታደሮቹን የደንብ ልብስና ቋንቋ እንደሆነም አክላለች። ወታደሮቹ ሴቶችን ከሚጠይቋቸው ጥያቄዎች አንጻር የህዋት ጦርን ተቀላቅለዋል ብለው ያስቧቸው ወንድ የቤተሰብ አባላቶችን ማግኘት እንደሆነ ጠቋሚ ነገሮች መኖራቸው ያለችውን ሄዘር አንስታለች። በመቀሌ ከተማና በአካባቢው ያለው ሁኔታ የመሻሻል ወይንስ የመባባስ ምልክቶች እያሳየ ነው በሚል ላቀረብንላት ጥያቄ ይህንን ትላለች። ኮንፍሊክት በዚህ ያለው ግጭት በእርግጥም ቀጥሏል። ውጊያው ምናልባት በአብዛኛው እየራቀ እየቀዘቀዘ ቢመጣም አሁንም በተደጋጋሚ ይከሰታል። በመቀሌ ነገሮች የተረጋጉ ቢመስልም ወታደሮች በምሽት ወደ ሆስፒታሉ ሲመጡ አይተናል። የሆስፒታሉ ባለሙያዎች በየቀኑ ከሚደረገው ውጊያ የሚመጡ ወታደሮችን እያከሙ እንደሆነ ነግረውኛል። የቆሰሉ ሕጻናትም ሆስፒታሉን አጨናንቀውታል። ከሆስፒታሉ ውጭ ስላሉ ስፍራዎች ያለውን ሁኔታ ስታስረዳ ሃውዜንን የመሰሉ ተደጋጋሚ ጦርነቶችን ያስተናገዱ ስፍራዎች ብዙ አገልግሎታቸው እንደወደሙ፣ ነዋሪዎችም ደህንነት እንደማይሰማቸው፣ በጦርነቱ ህይወታቸውን አጥተው እንደነገሩ በጅምላ ላይ የተቀበሩ ዘመዶቻቸውን በቤተክርስቲያን ደንብ መሰረት ለመቅበር ይችሉ ዘንድ የባለስልጣናትን ድጋፍ እንደሚሹ ሄዘር ተናግራለች። ትግራይ ውስጥ የመደፈር ጥቃት የተፈጸመባቸው ሴቶችና ልጃገረዶች ቁጥር ከ1400 መብለጡን የአሜሪካ ድምፅ ያነጋገራቸው የክልሉ ጊዜያዊ አስተዳደር ባለሥልጣናት አስታውቀዋል። የክልሉ የፍትህ ቢሮና የሴቶች ጉዳይ ቢሮዎች ባለሥልጣናት በኤርትራና በኢትዮጵያ ወታደሮች እየተፈጸመ ነው ያሉት ጥቃት በቁጥርም በጭካኔ አድራጎቱም ተባብሶ እንደቀጠለ ተናግረዋል። ከተፈጸመባቸው የመደፈር ጥቃት በተጨማሪ በአካሎቻቸው ላይ አሲድ ማፍሰስን ጨምሮ ከፍተኛ ጉዳት የደረሰባቸው 527 ሴቶችና ልጃገረዶች መኖራቸውን ከአይደር ሆስፒታል የተገኘ መረጃ ያሳያል። በቁጥጥር ስር እንዲውሉ የተደረገ ቢያንስ አምስት ተጠርጣሪዎች መኖራቸውን የትግራይ ጊዜያዊ አስተዳደር ፍትህ ቢሮ የጠቆመ ሲሆን በጾታዊ ጥቃት በተጠረጠሩ 25 ወታደሮች ላይ ክስ መመስረቱንና በሦስት ወታደሮች ላይ የጥፈተኛነት ብይን መተላለፉን የኢትዮጵያ ጠቅላይ አቃቢ ህግ አስታውቋል። ከኤርትራ መንግስት አስተያየት ለማግኘት ያደረገው ጥረት አለመሳካቱን ገልጾ የትግርኛ ዝግጅት ክፍል ባልደረባችን ገብረ ገብረ መድህን ያጠናቀረውን ዘገባ እናሰማለን። ትግራይ ውስጥ ግጭት ከተቀሰቀሰበት ጊዜ ጀምሮ ከአራት ዓመት ከስድስት ወር ህፃን አንስቶ እስከ ሰማንያ ዓመት አዛውንት የሚገኙባቸው ሴቶችና ልጃገረዶች ላይ የኤርትራ ወታደሮች በኢትዮጵያ መከላከያ ሰራዊት አባላትና በአማራ ታጣቂዎች የመደፈር ጥቃቶች እንደተፈጸሙባቸው የተባበሩት መንግስታት ድርጅት፣ የዩናይትድ ስቴትስ መንግስትና የዓለም አቀፍ የልማት ኤጀንሲው የአውሮፓ ህብረት፣ ሌሎች ዓለም አቀፍ ድርጅቶችና የመገናኛ ብዙሃን ተቋማት እንዲሁም የትግራይ ክልላዊ ጊዜያዊ አስተዳደር የጤና ማዕከላትና መደፈራቸውን የሚናገሩ ሴቶች ሲገልጹ ቆይተዋል። በወል የመደፈር ጥቃት የተፈጸመባቸው ሴቶች ለተለያየ ስቃይ እንደተጋለጡ የጤና ተቋማቱ የጠቆሙ ሲሆን ጉዳት ደርሶባቸው ለሕክምና ወደ ጤና ማዕከላት የሄዱ ሴቶችና ልጃገረዶች ቁጥር 1408 መድረሱን በፌዴራል መንግስቱ የተሾሙት የክልሉ ጊዜያዊ አስተዳደር የፍትህና የሴቶች ጉዳይ ቢሮ ኃላፊ ወይዘሮ ቴንሽ ንጉሰ ለቪኦኤ ገልጸዋል። ሕክምና በአሰን ዝመፃ ሆስፒታል ተመርሚሩ የረጋገጠ አይና ተደፍረው ህክምና ወዳለበት እራሳቸው መጥተው ሆስፒታል ውስጥ ተመርምረው መደፈራቸው የተረጋገጠ ሴቶችን ነው የምንወስደው። ስለዚህ ከተለያዩ የትግራይ ዞኖች ለህክምና ወደ ሆስፒታል የመጡ ዋን ስቶፕ ሴንተር በሚባሉ ገብተው ሁሉንም ድጋፍ በሚያገኙባቸው ማዕከላት ውስጥ በእርዳታ ሰጪዎችና በትግራይ ተወላጆች የተለያየ እርዳታ እየተደረገላቸው ነው። ከመቀለ መቐለ ሰባት መቶ 16 ከአዲግራት 362 ከአክሱም 85 ከሽረ 48 ከማጩ 37 ከመሆኔ 18 የተመዘገቡትን ጨምሮ በአጠቃላይ 1408 ሴቶች እና ልጃገረዶች መደፈራቸውን መረጃዎቹ ያሳያሉ። ባለፉት ስድስት ወራት ውስጥ በሴቶችና ና በልጃ ገረዶች ላይ እየተፈጸመ ያለው ጥቃት መፍትሄ እንዲያገኝ በሚል ቪኦኤን ጨምሮ ከበርካታ የመገናኛ ብዙሃን ጋር ቃለ ምልልሶች ማድረጋቸውን የአይደር ሆስፒታል ዋና ስቶፕ ሴንተር አስተባባሪ ሲስተር ሙሉ መስፍን ተናግረዋል። ይሁን እንጂ አድራጎቱ ከመሻሻል ይልቅ እየተባባሰ መሄዱን ገልጸዋል። ወደ አይደር ሆስፒታል ሄደው ስለታከሙና በመታከም ላይ ስለሚገኙ ጉዳተኞች ሲስተር ሙሉ መስፍን ሲገልጹ ተሻሽሏል የሚባል ነገር የለም ብለዋል። በኤርትራም በኢትዮጵያን ወታደሮች ተደፍረው ጽንስ ለማቋረጥ የሄዱ 238 ሴቶችና ልጃገረዶች መኖራቸውን ተናግረዋል። ጽንስ ሲያቋርጡ በደምና በሌላም የሰውነት ፈሳሽ በመፍሰስ ምክንያት የተወሳሰበ የጤና እክል ያጋጠማቸው፣ በኩላሊት መጎዳት ምክንያት ለደም ማጥራት ሕክምና ወይም ለዳያልስስ የገቡ ሴቶች መኖራቸውን ሲስተር ሙሉ ይገልጻሉ። በወታደራዊ ሰፈሮች ውስጥ እንደሚቆዩ፣ ለኤችአይቪ እና ለአባላዘር በሽታዎች እንደሚጋለጡ ሲስተር ሙሉ አመላክተዋል። መብዛሕትኡ እንተደፊረን ኣብ ካምፕ እየን ይፀንሓ ንሰሙን ንክልተ ሰሙን ምስ ዝከዓል ዝሳራቀ መድሓኒት ዘይረክባሉ ኩነታት ኣብዛኞቹ ተደፍረው ካምፕ ውስጡ የሚያቆዩቸው ለሳምንት ለሁለት ሳምንት መድሃኒት በማያገኙበት ሁኔታ ውስጥ ተይዞ ስለሚቆዩ በሽታው ይጠናባቸዋል። በግብረ ስጋ ግንኙነት ለሚተላለፉ ሁሉም አይነት በሽታዎች ተጋልጠው ነው ወደኛ የሚመጡት። በዚያ ላይ የስነ ልቦና ጉዳት ደርሶባቸዋል። ማልቀስ፣ መረበሽ፣ እንቅልፍ ማጣት በጣም ከባድ በሆነ የአእምሮ ስቃይ ላይ ነው የሚገኙት። ተደብድበው የአካል ጉዳት፣ የአጥንት መሰበር የደረሰባቸውም አሉ። ብረት በማጋል በማቃጠል ከደፈሯቸው በኋላ በብልቃጥ አሲድ ይዘው ሆዳቸውና ብልታቸው ላይ ማርከፍከፍ፣ ምን ልበለ ሁሉም ከነበረበት እየከፋ መሄድ ይገኛል። እኛ እየተናገረን ነው፣ ዓለምም እየሰማ ነው። ግን እየከፋ ነው እየሄደ ያለው። በገንዘብ እጥረት፣ በትራንስፖርት እጥረት፣ በጸጥታ ስጋት ያልመጡ ብዙ እንዳሉ ተጎጂዎቹ ራሳቸው ይነግሩናል። እየተጠቁ ያሉት ምንም የማያውቁ ህጻናትን ጨምሮ ሴቶችና ልጃገረዶች፣ በአጠቃላይ ሲቪል ማህበረሰብ በመሆናቸው ሆነ ተብሎ የሚፈጸም ግፍ ነው። መንግስት እንዲያውቀው እየተደረገ ባለበት ሁኔታ ለስድስትና ለሰባት ወራት ስህተት ሊፈጸም አይችልም። ፈጻሚዎቹ ደግሞ በመንግስት የሚመሩ አካላት ከመሆናቸው ጋር ተያይዞ በበኩሌ እየተበረታቱ እንደሆነ ነው የምገነዘበው። ባለፈው ሳምንት የዩናይትድ ስቴትስ ሴኔት የውጭ ጉዳይ ኮሚቴ We have also heard devastating reports of abuse by armed actors across Tigray. በታጣቂ ተዋንያን ስለሚፈጸሙ በደሎች ዘገባዎች ደርሰውናል ሪፖርቶቹ የሚያሳዩት የመደፈር ና ፆታን መሰረት ያደረጉ ብዙ ጥቃቶች ብቻ ሳይሆን ህብረተሰቡን ለማፍረስ ና ቤተሰቦችን ለማጥፋት የሚፈጸሙ ስልታዊ ሙከራዎች ናቸው አድራጎቱን የሚፈጽሙ አንዳንድ ተዋንያኖች የካህናት ሚስቶችን ይደፍራሉ ሴቶችን በቤተሰቦቻቸው ፊት ይጎዳሉ ብልታቸው እስኪጎዳ ድረስ ጭካኔ የተሞላበት ጥቃትም ፈጽመዋል ተደርጓቸዋል። የጥቃቱ ክብደት በሁለት አስርት ዓመታት የሰብአዊ እርዳታ ስራ ውስጥ ካየኋቸው እጅግ ከከፉ ግፎች መካከል አንዱ ነው። ከወታደሮችና ከታጣቂዎች ሌላ ጥቃት የሚያደርሱባቸው ይኖሩ እንደሆነ የመደፈር ጥቃት ተፈጽሞባቸው ወደ አይደር ሆስፒታል ከሄዱት ተጎጂዎች መካከል ይነገሩ እንደሆነ ሲስተር ሙሉ መስፍን ተጠይቀው ነበር። ኣለዋዊ ቅዳት እየን ልዕሊ ተሰዓ ናይ ጥቂት ናቸው። ከ ዘጠና አምስት ከመቶ በላይ በሁለቱም የመከላከያ ኃይሎች የወታደሮች ነው ጥቃት እንደ ተፈጸመባቸው የሚናገሩት። አምስት አስር ከመቶ መቶ የሚሆነውን የሚፈጽሙት ሲቪሎች ናቸው። ይህን በእኔ በግሌ የሚታየኝ ህግ የለም በሚል ነው የሚፈጽሙት። ውጤታማ የሆነ የፖሊስ ጥበቃ ቢኖር፣ ህግ ቢኖር እንዲህ አይሆንም ነበር። ህግ ስለሌለ ነው ይህንን የሚያደርጉት። የሴቶች ጉዳይ ቢሮ ኃላፊዋ ወይዘሮ እቴንሽ ንጉሰ የመደፈር ጥቃቱ እየከፋ ስለመሄዱ ለሚመለከታቸው አካላት አሳውቀው እንደሆነ ተጠይቀዋል። ዘ እኔ ወደዚህ ቢሮ ከመጣው ገና ወደ ሶስት ሳምንቴ ነው። ከሚመለከታቸው የበላይ አካላት ጋር አንድ መድረክ ለማዘጋጀት አስበናል። የችግሩን ስፋት አቅርበን እየከፋና እየባሰበት በመሄድ ላይ ስለሆነ እነሱ እንዴት ሊያግዙ እንደሚችሉ ለመመካከር ከተሳካልን፣ በቅርቡ አንድ መድረክ ለማዘጋጀት እየተዘጋጀን ነው። የጥቃቱ ዋነኛ ፈጻሚዎች የኤርትራ ወታደሮች መሆናቸውን የጥቃቱ ሰለባዎች ለጤና ማዕከላቱ እንደሚናገሩ ወይዘሮ ቴኔሽ ገልጸዋል። በትግራይ ክልል ጊዜያዊ አስተዳደር የፍትህ ቢሮ ኃላፊ አቶ አበራ ንጉሴ የተደፈሩ ሴቶችና ልጃገረዶች በሚገኙባቸው በአክሱም፣ አድዋ፣ ሽረ፣ አድግራት፣ መቀለ አይደር ሪፈራል ሆስፒታል፣ መቀለ ሆስፒታልና ማይጨው ሆስፒታል በሚገኙ ዋና የሴቶች ማዕከላት መርማሪ ፖሊሶችና አቃቢያነ ሕግ አሰማርተው ለመመርመር ጥረት እያደረጉ መሆናቸውን ተናግረዋል። እስካሁን ባለው ጊዜ የአድግራት የአድዋና የአክሱም ዋና ስቶፕ ማዕከላት መመርመር እንዳልቻሉና በእጃቸው ያለው የሕክምና ሰነድ ብቻ መሆኑን አመልክተው ተጠርጥረው ክስ የተመሰረተባቸው በጣም ጥቂት መሆናቸውን አስረድተዋል። አሁን ክስ የመሰረትንባቸው እኮ በጣም ጥቂቶች ናቸው። የተወሰኑ ሲቪሎችም አሉ። እስካሁን የታወቁት አስር ናቸው። ከአስሮቹ እስካሁን የያዝናቸው ሁለት የፌዴራል ፖሊስ አባላትና አንድ ወታደር ናቸው። በመያዝ ደረጃ ያለውን ነው የሚነግርህ። ያጣራናቸው የምርመራ መዝገቦች ግን አንድ መቶ ሰማኒያ ናቸው። ይህ ማለት ፈጻሚዎቹ አልተለዩም ማለት ነው። ተደፍረው የመጡት በአጠቃላይ ቁጥራቸው አንድ ሺ አራት መቶ ስምንት ነው። እነዚህ ወደ ጤና ማዕከላት የመጡት ብቻ ናቸው። ማን ነው የተደፈረው ብለን የጸጥታ ኃይል ከህብረተሰቡ ጋር በመሆን ቤት ለቤት አሰሳ አድርገን ያመጣነው ሪፖርት አይደለም። አቶ አበራ ጥቃቱን ስለሚፈጽሙት ሰዎችም ተናግረዋል። ካብዚ ሰማንያ ፐርሰንት ዝኾና ማለት እዩ እንተደፈራ ብናይ ሻዕብያን ናይ ኢትዮጵያ መከላከያ ሓይሊ እዩ ከነዚህ ውስጥ ሰማኒያ ከመቶ የሚደርሱት የተደፈሩት በሻቢያና በኢትዮጵያ መከላከያ አባላት ነው። የሚበዛውን የፈጸመው ማን ነው ካልከኝ ግን ሻቢያ ነው። የኢትዮጵያ መከላከያ ወታደሮች በሴቶች ላይ አደረሱት ስለሚባለው የመድፈር ጥቃት በሴቶች አካላት ላይ አሲድ ማፍሰስና ማቃጠል አቤቱታ እንዲሁም ተጠያቂነትን በሚመለከት ምላሽ ለማግኘት የኢትዮጵያ ጦር ኃይሎች ኤታማዦር ሹም ጀነራል ብርሃኑ ጁላ እና የመከላከያ ኢንዶክትሪኔሽን ዋና ዳይሬክተር መጀር ጀኔራል መሐመድ ተሰማን ለማነጋገር የእጅ ስልካቸው ላይ ደውለው እንዳላነሱለት የዚህ ዘገባ አዘጋጅ ገብረ ገብረ መድህን ገልጿል። በዚህ ዘገባ ላይ ለቀረቡ ዝርዝር ክሶችና የመደፈር ጥቃቱ እየተባባሰ ይሄደዋል በመባሉ ላይ ያሉት ነገር ባይኖርም ሰሞኑን ከጠቅላይ ሚኒስቴር ጽህፈት ቤት በተሰጠ ጋዜጣዊ መግለጫ ላይ ተገኝተው የነበሩት የፌዴራል ጠቅላይ አቃቤ ሕግ ዶክተር ጌዲዮን ቲሞቴዎስ በትግራይ ግጭት ውስጥ ተፈጽመዋል ስለተባሉ ጾታዊ ጥቃቶችና የሲቪሎች ግድያዎች በወታደራዊ ፍርድ ቤት፣ በክልሉ ፖሊስና አቃቤ ሕግ በፌዴራል ፖሊስ መርማሪዎችና በተባበሩት መንግስታት የሰብአዊ መብቶች ኮሚሽን እና በኢትዮጵያ የሰብአዊ መብት ኮሚሽን ምርመራዎች እየተካሄዱ መሆናቸውን ገልጸዋል። በተለይ ወታደራዊ ፍርድ ቤቱ የደረሰበትን ውጤት ማሳወቁን አስረድተዋል። ወታደራዊ መርማሪዎች ጾታዊ ጥቃት በፈጸሙና አስገድደው በመድፈር ወንጀል በተጠረጠሩ ሃያ አምስት ወታደሮች ላይ ክስ መስርተዋል። የክስ ሂደቱም እንደቀጠለ ነው። በቅርቡም ውሳኔ ይኖራል ተብሎ ይጠበቃል። ይህ የተካሄዱ ካሉት የፍርድ ሂደቶች በተጨማሪ ሦስት ወታደሮች አስገድደው በመድፈር ወንጀል ጥፋተኛ ተብለው ተፈርዶባቸዋል። አንድ ወታደር ደግሞ ሲቪል በመግደል ጥፋተኛ ተብሎ ተፈርዶበታል። ዶክተር ጌዲዮን ስለተላለፉት የፍርድ አይነቶችና የቅጣት መጠን አልተናገሩም። ትግራይ ክልል ውስጥ በተፈጸሙ ጥቃቶች እና ሌሎች ወንጀሎች የሚጠረጠር አካል አለ ሲሉ ጠቅላይ አቃቢ ህጉ አክለዋል። ሚዲያውና ሌሎች አካላት ቢያስታውሱት ጠቃሚ የሚመስለኝ ነጥብ ህወት መቀሌን ከመልቀቁ በፊት ሺህ የሚጠጉ ልማደኛ እና የተፈረደባቸው ወንጀለኞችን ለቋል። ስለዚህ በሁሉም አይነት ወንጀሎች ላይ ሊሰማሩ የሚችሉ የተፈረደባቸው እና ያልተያዙ በርካታ ወንጀለኞች አሉ። የኤርትራን መንግስት አስተያየት ለማግኘት ኒውዮርክ ወደሚገኘው በተባበሩት መንግስታት የኤርትራ ቋሚ መልእክተኛ ጽህፈት ቤት ደውሎ አስተያየት ለማግኘት ያደረገው ጥረት አለመሳካቱን ገብረ አክሎ ጠቁሟል። ትግራይ ውስጥ በኤርትራ ወታደሮች ፈጽማሉ ስለሚባሉ የሰብአዊ መብቶች ጥሰቶችና ጥፋቶች የኤርትራ መንግስት ሲያስተባብል መቆየቱ ይታወቃል። አሁን ደግሞ የምዕራብ ሸዋ ጉዳይ። በምዕራብ ሸዋ ዞን ግንጭ ወረዳ ውስጥ ለጊዜው አልታወቀም በተባለ አካል ከትላንት በስቲያ እሁድ ምሽት በወጣት ሴና ረጋሳ ላይ በተፈጸመ ግድያ ላይ ምርመራ መጀመራቸውን የደንዲ ወረዳ ፖሊስና አቃቢ ሕግ ጽህፈት ቤቶች ገለጹ። የሴና ታላቅ ወንድም አቶ ለንጂሳ ረጋሳ ከእህታቸው ግድያ ጋር ተያይዞ የሚጠረጥሩት አካል እንደሌለ ገልጸዋል። የወረዳው ኮሚኒኬሽን ጽህፈት ቤት በበኩሉ ያልታወቁ ግለሰቦች ጨለማን ተገና አድርገው ግንጪ ውስጥ ከጥቂት ወራት ወዲህ በህብረተሰቡ ላይ ጥቃት እየሰነዘሩ ነው ድርጊቱን ለማስቆምም ክትትል እየተደረገ ይገኛል ብለዋል። ናኮር መልካ ዝርዝሩን ይዟል። በምዕራብ ሸዋ ዞን ጊንጪ ከተማ ውስጥ ታናሽ እህታቸው ሴና ረጋሳ ማንነታቸው አልታወቀም በተባለ ጥቃት አድራሾች መገደሏን ታላቅ ወንድሟ አቶ ሌንጂሳ ረጋሳ ተናግረዋል። ግድያው የተፈጸመው ከትናንት በስቲያ እሁድ ምሽት ሲሆን ሴና ከጀርባዋ በሁለት ጥይት መመታቷን አቶ ሌንጅሳ ጠቅሰው በወቅቱ ሌላኛዋ እህታቸውና ጓደኛዋም አብረዋት እንደነበሩ ጠቅሰዋል። የገዳዩን ማንነት ግን አለማየታቸውን መናገራቸውን አመልክተዋል። አቶ ሌንጅሳ ረጋሳ በተጨባጭ የተደረሰበት ነገር የለም። ባለፈው እሁድ ማታ ነው እህቴ የተገደለችው። በጊንጪ ከተማ ጤና ጣቢያ ፊት ለፊት ነበር። አብረዋት የነበሩ ሁለት ሰዎች አንዷ እህታችንና ሌላኛዋ ጓደኛዋ ነበረች። እነሱ እንደነገሩኝ ከሆነ ከጀርባዋ ነው በሁለት ጥይት የተመታቸው። ከዚያ በኋላ እዛው ጤና ጣቢያ የመጀመሪያ እርዳታ ተደርጎላት ለተሻለ ሕክምና ወደ አምቦ ሆስፒታል ተልካ እሁድ ምሽት ከሌሊቱ ዘጠኝ ሰዓት ላይ ነው ህይወቷ ያለፈው ብለዋል። ከሴና ግድያ ጋር ተያይዞ የሚጠረጥሩት አካል እንደሌለ በመጠቆም ሴና ከአምስት ዓመታት በፊት በ2008 ዓመተ ምህረት ተማሪዎች መንግስትን ለመቃወም ያደርጉት በነበረው እንቅስቃሴ ውስጥ በመሳተፏ በጸጥታ አካላት ድብደባ ደርሶባት እንደነበር ወንድሟ አስታውሰዋል። ሴና በግል ስራ እንደምትተዳደርና ግድያውም የተፈጸመባት ከኦሎንኮሚ ከተማ አጠገብ የምትገኘው ጊንጪ ከተማ ውስጥ ቤት ተከራይታ የምትኖር ተማሪ እህቷን ለመጠየቅ በሄደችበት መሆኑን አቶ ሌንጅሳ ተናግረዋል። የሴና አስከሬን ሥርዓተ ቀብር ትናንት ሰኞ ኦሎንኮሚ ውስጥ መፈጸሙን አቶ ሌንጅሳ ገልጸዋል። ለማለት የምፈልገው ፈጣሪ ለእህቴ ይበቀልላት። ማንም ይሁን ማን ገዳዩ መገዳደል አይጠቅመንም። ማንም ቢሆን መግደል ጥቅም ያለው አይመስለኝም። እህቴ ብቻ አይደለችም። ይሄ ነገር የደረሰባት በሁሉም ቦታ እንዲህ አይነት ግድያ ስላለ ይህንን የሚያደርጉ ግለሰቦች አንዴ ቆም ብለው ስለ ድርጊታቸው ቢያስቡ ላለው። በተለያዩ አካላት የሚሰራጩ መረጃዎች ሙሉ በሙሉ እውነት አይደሉም። እሷ በግል ስራ ማለትም በግንባታ ስራ ነው የምትተዳደረው። ከዚህ በፊት ታስራ ተለቃለች ብለው ላወሩትም ታስራ አታውቅም። በኦሮሞነቷ ከመኩራቷ ውጪ በሌላ የፖለቲካ ጉዳይ አትሳተፍም። ሴና የማንም የፖለቲካ ድርጅት ደጋፊ አይደለችም ብለዋል። በሴና ግድያ የተጠረጠረም በቁጥጥር ስር የዋለም እንደሌለና ምርመራ መጀመራቸውን የደንዲ ወረዳ ፖሊስ ጽህፈት ቤት ወንጀል ምርመራ ክፍል ኃላፊ ኢንስፔክተር ሰኚ ደምሴ ለቪኦኤ ገልጸዋል። የጀመርነው ምርመራ አለ። ነገር ግን እገሌ ነው ድርጊቱን የፈጸመው ማለት አንችልም። ያገኘነው መረጃ እንደሚያመለክተው በግድያው ወቅት አብራ ከነበረቿ ወጣት ስንጠይቃት ከጀርባዋ በሁለት ጥይት ተመታ ከጎኗ መውደቋን እንጂ ማን እንደተኮሰባት አላየሁም ነው ያለችን። እናም በቦታው ተገኝተን እንዲሁም ቤተሰቦቿን ጠይቀን ነበር። ለአሁኑ ተጨባጭ የሆነ ማስረጃ አላገኘንም። ነገር ግን ምርመራውን ቀጥለን እያከናወንን ነው ብለዋል። የወረዳው አቃቤ ሕግ ጽህፈት ቤት የወንጀል ምርመራ ቡድን ኃላፊ አቶ ሌንጅሳ ጉርሜሳም በግድያው ላይ ምርመራ እየተካሄደ መሆኑን ጠቁመው የሴና ግድያ ጉዳይ ከፍተኛ ምርመራ የሚፈልግ በመሆኑ አሁን ባለው ሁኔታ ሰፊ መረጃ መስጠት አይቻልም ብለዋል። በሌላ በኩል የወረዳው ኮሚኒኬሽንስ ጽህፈት ቤት ኃላፊ አቶ ብየንሳ ይርኮ በሰጡት ቃል በሴና ግድያ ላይ የተለያዩ ተጨባጭ ያልሆኑ ያሏቸው መረጃዎች እየተናፈሱ መሆኑን ተናግረዋል። ይህ ግድያ የተፈጸመው ጨለማን ተገን በማድረግ ነው። እንደ አጋጣሚ የሆኑ የሴና ግድያ ጉዳይ በተለያዩ መገናኛ ብዙሃንና ማህበራዊ ሚዲያዎች ተላለፈ እንጂ ከጥቂት ወራት በፊትም አንድ በአካባቢው ህብረተሰብ ዘንድ ተወዳጅ የነበረ ወጣት በተመሳሳይ ሰዓትና በተመሳሳይ ሁኔታ ህይወቱ አልፏል። ይህንን ድርጊት የሚፈጽመውን አካል እገሌ ነው ብለን ለመናገር አንችልም። ምክንያቱም ድርጊቱ የሚፈጸመው ጨለማን ተገን በማድረግ ነው። በነገራችን ላይ በዛው ስፍራ አንድ በጥይት የተመታ ሰው ቆስሎ በአምቦ ሆስፒታል የሕክምና ክትትል ላይ ይገኛል። እነዚህን አካላት ለማስቆም እና ወደ ህግ ለማቅረብ የመንግስት ጸጥታ አካላት በቅንጅት ክትትል እያደረጉበት ነው። ስለዚህ ሴና መገደሏ እውነት ሆኖ፣ ነገር ግን የማህበራዊ ሚዲያዎችና የተለያዩ መገናኛ ዘዴዎች ግድያውን የመንግስት ጸጥታ አካላት እንደፈጸሙ ለማስመሰል የሚያደርጉት ጥረት ከፍተኛ ስህተትና ከእውነት የራቀ ነው ብለዋል። ግድያው ጨለማን ተገን አድርጎ የተፈጸመ መሆኑን የጠቆሙት አቶ ብየንሳ በፖሊስ የሚደረገውን የምርመራ ውጤት መጠበቅ ተገቢ እንደሆነ መክረዋል። በሴና ላይ የተፈጸመው ግድያ በግለሰቦች መካከል የሚደርስ ተራ ግድያ ይሁን ወይም ከፍ ያለ ምክንያት ይኑረው ከየትኛውም ወገን የተሰማ መረጃ የለም። ለአሜሪካ ድምፅ ናኮር መልካ ካምቦ አሁን ደግሞ ስራ አጥነትን በሚመለከት ዘገባለን ከኮቪድ-19 ወረርሽኝ በኋላ መጪውን የሰራተኞች ቅጥር የተነበየው ጥናት እንዳመለከተው እንደ አውሮፓ አቆጣጠር በ2022 ዓ ም ዓለም አቀፍ የሥራ አጦች ቁጥር 25 ሚሊዮን እንደሚደርስ የተገመተ ሲሆን ይህም ከወረርሽኙ በፊት እንደ አውሮፓ አቆጣጠር በ2019 ዓ ም ከተመዘገበው 187 ሚሊዮን እንደሚበልጥ ተገምቷል። ዓለም አቀፍ የሰራተኞች ድርጅት በ2021 ዓ ም ስራና ማኅበራዊ ይዞታን አስመልክቶ አዲሱን ጥናታዊ ዘገባ አውጥቷል። ዘገባውን የተከታተለችው የቪኦኤ ዘጋቢ ሊሳ ሽላይን ከጀኔቫ የላከችውን ዘገባ ደረጀ ደስታ ያቀርበዋል። ጥናታዊ ዘገባውን ያወጡት ሰዎች እንደሚሉት የኮቪድ-19 ወረርሽኝ የጤና ቀውስ ብቻ አይደለም ይልቁንም የስራና ሰብአዊ ቀውስ በማስከተል በዓለም ኢኮኖሚ ላይ ለረዥም ጊዜ የሚቆይ ጉዳት የሚያስከትል ችግር ነው። በስራና ማህበራዊ ዘርፍ ላይ የፈጠረው ችግር እንደ አውሮፓ አቆጣጠር እስከ 2023 ድረስ ሊዘልቅ እንደሚችልም ተመልክቷል። የዓለም አቀፉ የሰራተኞች ድርጅት ጄኔራል ዲሬክተር ጋይ ራይደር እንደሚሉት ዝቅተኛ ገቢ ባላቸው አገሮች የሚኖሩ ሰራተኞች ከፍተኛ ገቢ ካላቸው አገር ሰራተኞች ይበልጥ ተጎጂ ይሆናሉ ብለዋል። በቂ የክትባት አቅርቦትና ጠንካራ የበጀት ድጋፍ ያላቸው የበለጸጉት አገሮች ከቀውሱ ፈጥነው እንደሚወጡም የተናገሩት ዲሬክተሩ እንዲህ ብለዋል ለብዙ ሚሊዮን ሰዎች በተቀነሰው የሥራ ሰዓት ላይ የተጓደለው ማኅበራዊ ደህንነት ሲደመር በቀላል አነጋገር ድህነት ሲጨምር ማለት ነው። ዛሬ ወደ 31 ሚሊዮን የሚቆጠሩ ሠራተኞች ከመጨረሻው ድህነት ጫፍ ላይ እንዳሉ የሚቆጠሩ ናቸው። በዓለም አቀፍ ደረጃ ከተመዘገበው የድህነት ወለል በታች ያሉ ሲሆን በቀን አንድ ዶላር ከዘጠና ሳንቲም የሚከፈላቸው ናቸው። ዲሬክተሩ ድህነትን ለመቀነስ ላለፉት አምስት ዓመታት የተሰራው ስራና የተገኘው ለውጥ ሁሉ በወረርሽኙ ሳቢያ ጨርሶ ጠፍቷል ይላሉ። በጥናቱ እንደተመለከተው በያዝነው የ2021 ዓ ም አጋማሽ እጅግ የተጎዱ ክፍለ ዓለሞች የላቲን አሜሪካ፣ ካሪቢያን፣ አውሮፓና መካከለኛው ኤዥያ ናቸው። ወረርሽኙ ካአሁኑ የከፋ ካልሆነ የዓለም የሰራተኞች የቅጥር ሁኔታ በአመቱ አጋማሽ እንደሚሻሻል ተገምቷል። በስራ አጥነቱ እጅግ የተጎዱት ሴቶች ናቸው ያሉት ራይደር ቀውሱ በፆታ እኩልነት የተመዘገበውን ድል ወደ ኋላ ሊመልሰው እንደሚችል አስጠንቅቀዋል። ከወንዶቹ ይልቅ ስራቸውን እያጡ ሲሆኑ ሳይከፈላቸው የሚሰሩበትም ሰዓት እየጨመረ የሚሰሩትም ልዩ ስራ እየበዛ መሆኑን እያዩ ነው። ስለዚህ ይህ ምንም የተለየ ነገር ሳይደረግ ጊዜው ያለፈበትን የፆታ ክፍፍልና ኃላፊነት እንደገና መልሰው የሚያመጣ ይመስላል። የዓለም ሰራተኞች ድርጅት ብዙ ወጣቶችም በወረሽኙ ክፉኛ የተጎዱ መሆኑን አመልክቷል። እንደ አውሮፓ አቆጣጠር በ2020 የወጣቶች የሥራ ቅጥር በ8 ነጥብ 7 ከመቶ የቀነሰ ሲሆን ይህም ከአዋቂዎቹ 3 ነጥብ 7 ከመቶ ጋር ሲነጻጸር አነስተኛ መሆኑን ተገልጿል። የሥራ ልምድን በማሳጣት ረገድ የተፈጠረው ክፍተት በክፍያና ሥራ በማግኘት ተስፋ ላይ የሚፈጥረው ጉዳት ለረዥም ጊዜ የሚቆይ መሆኑም ተዘግቧል። በተለይም በወረሽኙ እጅግ የተጎ የተጎዱትን የህብረተሰብ ክፍሎች ኢላማ አድርጎ የሚወጣ የተሃድሶ ስትራቴጂ ከሌለ በዓለም ላይ የሚታየው ይህ ፍትሃዊነት እጅግ የከፋ እንደሚሆን የጥናቱ አዘጋጆች አስጠንቅቀዋል። ምርጫ ነክ ዝግጅት ብሔራዊ ምርጫ ከሚሳተፉት ተፎካካሪ ፓርቲዎች አንዱ የሆነው የአማራ ብሔራዊ ንቅናቄ ባህር ዳርና በሌሎችም ከተሞች ውስጥ ከህዝብ ጋር ተገናኝቶ ተወያይተዋል። አስቴር ምስጋናው ተጨማሪ ይዛለች። የአማራ ብሔራዊ ንቅናቄ አብን ሰሞኑን ለባህር ዳር ከተማ ነዋሪዎች ባዘጋጀው የውይይት መድረክ ላይ ፕሮግራሙን አስተዋውቋል። ፓርቲው የኢትዮጵያን ሀገረ መንግስትነት የማይቀበሉ ካላቸው ኃይሎች ጋር እንደማይሰራ ገልጸዋል። የአማራ ብሔራዊ ንቅናቄ አብን የፖለቲካ ጉዳዮች ኃላፊ አቶ ክርስቲያን ታደለ ይህንኑ ነው ያብራሩት። እኛ በየትኛውም መመዘኛ ፍትህን፣ እኩልነትን፣ ነፃነትን እዚህ ላይ የሚያጠነጥን የፖለቲካ ፓርቲ ካለ ርዕዮተ ዓለም ሳይገደበን በጋራ ለመስራት ሁሌም ዝግጆች ነው። ከምርጫ በፊት፣ በምርጫ ሂደትም፣ ከምርጫ በኋላ ሁሌም በራቸው ክፍተ። በምንም ተአምር ግን አብረን ማንሰራቸው ኃይሎች አሉ። አንድ አማራ ጨቋኝ ነው ከሚል ኃይል ጋር አብረን አንሰራ። የኢትዮጵያን ሀገረ መንግስትነት፣ ኢትዮጵያ ባለብዙ ቀለም አንዲት ሀገርነት፣ የኢትዮጵያን ሉዓላዊነት ከማይቀበል ኃይል ጋር አብረን አንሰራ። በህዝቦች መካከል ጥርጣሬን ከሚዘራ አብሮነትን ከማይፈልግ ኃይል ጋር እና የዘር ፍጅት ወንጀል ከፈጸመ ኃይል ጋር አብረን አንሰራ። ከነዚህ ውጪ ከየትኛውም ኃይል ጋር ቁጭ ብለን ለመማር ጭምር ዝግጁዎች ነን። በተለይ በህገ መንግስቱ ላይ አብን ያለው አቋም ምንድን ነው ተብሎ ከተሳታፊ ለተነሳው ጥያቄ የፓርቲው የድርጅት ጉዳይ ኃላፊ አቶ ጋሻው መርሻ ተከታዩም ብለዋል። ከዛሬ አምስት አስር ዓመት በፊት የህገ መንግስት ጉዳይ ማንሳት አይቻልም ነበር። አሁን ግን ቢያንስ በብዙ ኢትዮጵያኖች ዘንድ የህገ መንግስት አሁን ኢትዮጵያ ላለችበት ሁኔታ የማይመጥ እንደሆነ መግባባት ላይ እየተደረሰ ነው። እንዳይነካ የሚሉ አሉ። በመቃብሬ ላይ ነው የሚልም ኃይል ነበረ። ነገር ግን ህገ መንግስት በሚቀረጽበት ጊዜ አሁን እኛ የምንፈልግ ለምሳሌ 16 የማሻሻያ አንቀጾች ያስፈልጋሉ ብለን እኛ ለይተን 16 የማሻሻያ አንቀጾችን መጨመር አለባቸው ወይም በዚህ መልክ መስተካከል አለባቸው ስንል ሌላ ኃይል ደግሞ 26 የማሻሻያ ሀሳብ ዞ ሊመጥ ይችላል። ስድስት ዞ ሊመጣ ይችላል። አንድ ዞ ሊመጣ ይችላል። ይሄ ውይይት ተደርጎ የምሁራኑ ውይይት ከተደረገ በኋላ ሁሉንም ሊያግባባ የሚችል እና ሁሉንም ሊጠቅም የሚችል በሆነ መልክ ህገ መንግስቱ ይሻሻላል ማለት ነው። የእኛን እንዲ አስራ ስድስቱን ብቻ ትቀበላላችሁ ሌላ አንቀበልም የሚል ገታራ የሆነ አስተሳሰብም አይኖርንም። በቀጣዩ ምርጫ አብን በተወሰኑ ቦታዎች ቢያሸንፍ ከገዥው ፓርቲ ጋር ጥምር መንግስት ይመሰረታል ወይ? በትምህርትና በጤና ፖሊሲው ዙሪያስ ምን ፕሮግራም ይዘዋል የሚሉ ጥያቄዎች ከተሳታፊዎቹ ተነስተዋል። አለነ በቃሉ እባላለሁ የባህር ዳር ዙሪያ መምህር ነኝ። አንደኛው አብን እንደ ፓርቲ ሲመሰረት ያው ለአንድ ሀገር ትምህርት መሰረት መሆኑ ይታወቃል። ነገር ግን በአሁኑ ሰዓት ያለው የትምህርት ፖሊሲ የሀገሪቱን ችግር መፍታት የሚችልበት ደረጃ ላይ ስላልሆነ አብን መንግስት ሆኖ ሲመሰረት ትምህርት ላይ ምን አይነት እንቅስቃሴዎችን ነው ይዞ የቀረበ? ተማሪ ታየው ገደፈው ባላለው። በባህር ዳር ዩኒቨርሲቲ የሆቴል ማኔጅመንት የሁለተኛ ዓመት ተማሪ ነኝ። ዋነኛውና አንገብጋቢው ነገር ብዬ ያሰብኩት እንደ ድክመት ያየውባችሁ ነገር አለ ማለት ዋጋ እያስከፈለን ያለው አጠቃላይ የትምህርቱ ስርዓት ነው በትምህርቱ ስርዓት የነካችሁት ነገር የለም፣ ነካ አርጋችሁት አልፋችኋል። የአማራ ብሔራዊ ንቅናቄ አብን የፖለቲካ ጉዳዮች ኃላፊ አቶ ክርስቲያን ታደለ በተጠቀሰው ርዕስ ላይ የሰጡት ምላሽ ተከታዩ ነው። ጤና በነፃ ነው የምናደርሰው። ይሄ ዩኒቨርሳል ሄልዝ ከቨሬጅ የሚባለው ሁሉን አቀፍ የጤና ተደራሽነት በነፃ ለሁሉም ዜጎች ከክፍያ ነፃ ለማዳረስ ነው። እኛ ፕሮግራም ያዘ የትምህርት ሶስት ዶሜኖች አሉ። ይሄ ኖሌጅ አቲቲዩድ፣ እስኪል እነዚህን በትክክል ማሟላት የሚያስችል እኛን የሚመስል መሰረታዊ ችግራችን መፍቻ ይሆናል ዩኒቨርሲቲዎቻችንና ሌሎችም የትምህርት ተቋማት ደሴት ሆኖ የሚኖሩበት ሳይሆን ከነባራዊ ሕይወት ጋር የስርዓተ ትምህርቱ አካል ሆኖ በተለይ በከፍተኛ ትምህርት ለአንድ ዓመት ያክል የዜግነት አገልግሎት ማህበረሰብ አገልግሎት የስርዓተ ትምህርቱ አካል ሆኖ ዩኒቨርሲቲ ተማሪዎች ወጥተው ፖኬት መን እየተከፈላቸው ሕብረተሰባቸውን የሚያገለግሉበት ክህሎታቸውን አቲቲዩዲያቸውንና እውቀታቸውን የሚያሳዩበት መድረክ ይፈጥራል። የአማራ ብሔራዊ ንቅናቄ አብን በአማራ ክልል ከባህር ዳር በተጨማሪ በጎንደር በወልዲያና አካባቢው ባሉ ከተሞች የምርጫ ቀስቀሳና ህዝባዊ ውይይት አካሂዷል። በምርጫው ህዝቡ በንቃት እንዲሳተፍና ምርጫው በሰላም እንዲጠናቀቅ የበኩልን እንዲወጣ ጥሪም አድርጓል። የአማራ ብሔራዊ ንቅናቄ አብን በመላ ሀገሪቱ ባሉ የምርጫ ጣቢያዎች የሚወዳደሩ ለህዝብ ተወካዮች ምክር ቤት 154፣ ለክልል ምክር ቤት ደግሞ 359፣ በድምሩ 513 እጩዎችን ማቅረቡን ገልጿል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህርዳር የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ከእኛ ጋር እንድትቆይ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍል ተሸጋግረናል። የጤና ዝግጅት ይቀድማል። በኮቪድ-19 የተጠቁና በጽኑ የታመሙ አፍሪቃውያን በሌላው የዓለም ክፍል ካለው የኮቪድ-19 ታማሚዎች ጋር ሲነጻጸር የመሞት ዕድላቸው ከፍተኛ መሆኑን የአፍሪቃ የኮቪድ-19 ሕሙማን ላይ የተደረገ ጥናት አመለከተ። ጥናቱ ኢትዮጵያን ጨምሮ በአስር የአፍሪቃ ሀገሮች የተካሄደ ሲሆን ኢትዮጵያን ወክሎ የአርሞር ሃንሰን ምርምር ተቋም በጥናቱ ላይ ሰፊ ሚና ተጫውቷል። ይህ ጥናት በቅርቡ ዘላንስስ ዘላንሴት በተሰኘው የህክምና መጽሔት ላይ ታትሟል። ጥናቱን በተመለከተ የአርማወር ሃንሰን የምርምር ተቋም ዳይሬክተር የሆኑት ዶክተር አበበ ገነቱ ጋር ኤደን ገርመው ቆይታ አድርጋ ነበር። ዶክተር አበበ የአርማወር ሃንሰን የምርምር ተቋም ኮቪድ 19ን ጨምሮ ምርምር ስለሚደረግባቸው በሽታዎችና ስለሚሰጣቸው ግልጋሎቶች በማብራራት ይጀምራሉ። እንግዲህ የአርመር ሃንሰን የምርምር ኢንስቲትዩት በማሳጠር አህሪ እንለዋለን። አህሪ የባዮሜዲካል እና ክሊኒካል የሚባሉ የምርምር አይነቶችን በህክምና ውስጥ ለክሊኒካል ሰርቪስ ወይም በሽተኛ ለማከል የሚጠቅሙ እና ደፊት ደግሞ ክትባትና መድኃኒት በመስራት እና በመመራመር ላይ አተኩሮ የሚሰራ ድርጅት ነው በዋናነት ከስጋ ደዌ በሽታ ላይ ምርምር ለማድረግ ከዛ ከጥቂት አመታት በኋላ ግን ከስጋ ደዌ የተዘፋሪ የሳምባ በሽታ ወይም ቲቢ የምንለውን እና ሌሎች ተላላፊ የሆኑ በሽታዎች ምርምር ስናደርግ ቆይተናል። በሁለት ሺ ስምንት አመተ ምህረት በሚኒስትሮች ምክር ቤት በአዋጅ ራሱን የቻለ የምርምር ኢንስቲትዩት ሆኖ ከጤና ሚኒስቴር ካሉ ሰባት ኤጀንሲዎች ሆኖ ተቋቁሟል። ሲቋቋምም ግልጽ የሆኑ ኃላፊነቶች እና ተግባራት ተሰጥተውታል። እነዚህም የክሊኒካል ምርምር ማድረግ፣ የባዮሜዲካል ምርምር ማድረግ፣ በክትባትና መድኃኒት ዙሪያ የክሊኒካል ሙከራ ማካሄድ፣ አዲስም ይሁኑ ነባር የክሊኒካል ሙከራ በበሽተኞች ላይ እንዲያደርግ ኃላፊነት ተሰጥቶታል። ምርምር ያደርጋል። እንዲሁም ደግሞ በአሁኑ ሰዓት በካንሰር ላይ የተለያዩ ምርምሮች እናደርጋለን። ከምርምር በተጨማሪ የድህረ ምረቃ ትምህርትን እንዲደግፍ ኃላፊነት ተሰጥቶታል። የምርምር መድረክ ያዘጋጃል። ላቦራቶሪ ያዘጋጃል። የምርምር አማካሪ ያዘጋጃል። የምርምር ተቋማችን በኮቪድ አስራ ዘጠኝን ከመቋቋም አንጻር የተለያዩ ስራዎች ሲሰራ ቆይቷል። ከእነዚህም ውስጥ ለመጀመሪያው እንግዲህ ለምርምር ለረጅም አመት ስንጠቀምባቸው የነበሩ ላቦራቶሪዎችና የተመራማሪ የሰው ኃይል ስለነበረን ኮቪድ አስራ ዘጠኝ ወደ ሀገራችን ሲገባ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ላቦራቶሪ ቀጥሎ ሁለተኛው የመመርመሪያ ላቦራቶሪ ሆነው ተቋቁሟል። ብዙ ላቦራቶሪዎችን ደግፈናል። እንግዲህ አሁን መነሻችን የሆነው ይሄ ዘላንሴት የተሰኘው የሕክምና ጆርናል ወይም ደግሞ መጽሄት ላይ በወጣው ምርምር የተነሳ ነው። የምርምሩ ይዘት ምን ይመስላል? በላንሴት መጽሄት ላይ የታተመው ጥናታችን አፍሪካን ኮቪድ ናይንቲን ክሪቲካል ኬር አውትካም ስተዲ ይባላል። በአፍሪካ ጽኑ ህሙማን ውስጥ የገቡ በሽተኞች ለማገገም ወይም ለመባባስ ምክንያቶች ምንድን ናቸው የሚል ጥናት የሚደረግበት ነው። በአስር የአፍሪካ ሀገሮች ነው ጥናቱ የሚደረገው በጽኑ ማን ውስጥ የገቡ በሽተኞችን ክትትል በማድረግ ሚስራ ነ አስር ሀገሮች ከአፍሪካ ሀገሮች ነው ምርምር የተደረገው። ስምሳ አራት ሆስፒታሎች ተካተዋል። ከእነዚህ ስምሳ አራት ሆስፒታሎች ውስጥ ሰባቱ ሆስፒታሎች ኢትዮጵያ ውስጥ ያሉ ሆስፒታሎች በዚህ ጥናት የተካተቱ ናቸው። እነዚህም እንግዲህ ቅዱስ ጴጥሮስ፣ ቅዱስ ጳውሎስ ሆስፒታል ሁለት ሆስፒታል ሄካ አዲስ አበባ ሲሆን ሌሎቹ ደግሞ ደብረ ብርሃን ሆስፒታል፣ ሀዋሳ ሆስፒታል እና ግና ሆስፒታል ናል እነዚህ ሰባት ሆስፒታሎች ያሉ ጥሩ ይሆናል። በአጠቃላይ ወደ ሰባት መቶ ዘጠና ሰባት የሚሆኑ ከዚህ ጋር በተገናኘ ለምርምር የተጠቀምባቸው በሽተኞች ናቸው። ይህም እንግዲህ በአጠቃላይ ግን በአፍሪካ ያለውን በመሪነት እየሰራ ያለው ዩኒቨርስቲ ኦፍ ኬፕ ታውን ሲሆን ኢትዮጵያ ውስጥ ያለውን ደግሞ አህሪና ጤና ሚኒስቴር ነው። እንግዲህ ዋናው የዚህ ጥናት አላማ በኮቪድ አስራ ዘጠኝ ምክንያት ማን ውስጥ ክፍል ውስጥ የገቡ ሰዎች ለመዳን የሚያስፈልጋቸው ነገር ምንድን ነው የሚለውን ወይም ደግሞ ወደ ሞት የሚያደርሳቸው ምክንያቶች ምንድን ናቸው የሚለውን ማወቅ መፈለግ ነው። ከሁለት አንጻር፣ አንደኛ ካለው ግብአት አንጻር ገምግመናል። ግዛት እቃ ሊሆን ይችላል፣ ሰው ሀይል ሊሆን ይችላል። ሁለተኛው ደግሞ የበሽተኛው የራሱ ሁኔታ፣ የበሽተኛ ሁኔታ ጽኑ ማን ውስጥ የገባ በሽተኛ ምን ሲሆን ነው በተሻለ አገግሞ የሚወጣው፣ ምን አይነት በሽተኞች ናቸው በሞት የሚዳረጉት የሚለውን የወይም የተለያዩ ተጋዳኝ በሽታዎችን በመገንገን በነዚህ ነው እንግዲህ ዋናው አላማችን ማጥናት የፈለግነው እና ጥናትን እንግዲህ ለዚህ ቃለ መጠይቅ መነሻችን ዘላን ሴት የተሰኘው የሕክምና መጽሔት ላይ የታተመው ጥናት ነው። ጥናቱ በኮቪድ-19 ተይዘው በጽኑ ህሙማን ክፍል የሚገቡ አፍሪካውያን ላይ ከሌላው የዓለም ክፍል በተለየ መልኩ ከፍተኛ የሆነ የሞት ቁጥር መመዝገቡን አመላክቷል። እና ይሄ ከምን የመጣ ነው? ጥናቱን ያካሂድ ነው ከግንቦት ሁለት ሺ አስራ ሁለት እስከ ታህሳስ ሁለት ሺ አስራ ሶስት ዓመተ ምሕረት ነው። እንግዲህ በምርምሩ ከዚህ በፊት ምርምር መጽሔት ላይ ያልታተሙ ወይም የማናውቃቸው መረጃዎችን ማግኘት ይችለናል። ከእነዚህ መረጃዎች ዓለም ላይ በዓለም አቀፍ ደረጃ በአማካኝ ከታየ በላይ ብዙ ሰዎች ጽሙማን የጎዱ የአፍሪካ በሽተኞች የበለጠ ለሞት የተዳረጉ እንደሆኑ ለማወቅ ተችሏል። ከዛ በፊት ግን ወደ ጽኑ ህሙማን እንዲገቡ ሪፈር ተደርገው ከመጡት ውስጥ ግማሹ ብቻ ናቸው ድሉን አግኝተው ወደ ጽኑ ህሙማን ውስጥ የገቡት። እንግዲህ ከዚህ ከተሳከፉት የአፍሪካ ሀገሮች በአጠቃላይ ሲታይ እና አንዱ ግኝት ነው እና ቅድም ለመወቅት እንደሞከርኩት በአለም አቀፍ ደረጃ በአማካኝ ጽኑ ህሙማን ውስጥ የገቡ ሰዎች ሰላሳ አንድ በመቶ ህይወታቸውን ያጣሉ። ነገር ግን በዚህ ጥናት ያገኘነው አፍሪካ በአማካይ አርባ ስምንት በመቶዎቹ ለሞት ይዳረጋሉ ማለት ነው። ከዚህ በተጨማሪ ሌሎች ሀገሮች ላይ እንደተገኘው እድሜያቸው እየጨመረ በሄደ ቁጥር ህይወታቸው የማለፉ ሁኔታ እየጨመረ እንደሚሄድም ታይቷል። ስለዚህ የጥናት በአጠቃላይ የሚያሳየው ምንድን ነው? በአፍሪካ ውስጥ ምንም እንኳ የበሽታው በአጠቃላይ ገዳይነት ዝቅተኛ ቢሆንም፣ ጽኑ ማን ውስጥ ከገቡ ግን የመሞት እድላቸው ከሌላው ዓለም በተለየ ከፍተኛ መሆኑን አሳይተናል። እንግዲህ እስቲ እሱ ነገር ምናልባት ግልጽ ላይሆን ስለሚችል አሁን መጨረሻ ላይ ተናገሯት። በአፍሪካ የበሽታው ገዳይነት የቀነሰው ለምንድን ነበረ? ከጽኑ ህሙማን ከመግባታቸው በፊት እሱ ማጥናት ያስፈልጋል። የእኛ የምርምር ተቋም የሚያጠናቸው ጥናቶች አንዱ ይሄ ነው። ኮቪድ አስራ ዘጠኝ የሚይዛቸው አፍሪካውያን ወደ ጽኑ ህሙማን የማሄዱበት ምክንያት ለምንድን ነው የሚለውን እንግዲህ የተለያዩ መላመቶች አሉ። እነዛን መላመቶች በማጥናት ላይ እንገኛለን። የጥናት ውጤት ሲያልቅ እንግዲህ ይፋ እናደርጋለን ማለት ነው። ከዚህ የጥናት ውጤት በመነሳት ምን አይነት ድምዳሜዎችና ጥቆማዎች ላይ ነው የተደረሰው? አሁን እንግዲህ ዋናው የሚነግረን ነገር ነው፣ አፍሪካውያን ራሳቸውን ከኮቪድ አስራ ዘጠኝ መጠበቅ አለባቸው። ምንም እንኳ ማይልድ የሚባለው አይነት ህመም ቢበዛም ጽኑ ግን አንድ ሰው የመትረፍ እድሉ ዝቅ ያለ ስለሆነ ጽንሙማን እንዳይገባ መከላከል አለብን ማለት ነው። አንደኛ፣ ሁለተኛ ጽንሙማን ውስጥ የሚያስፈልገን የሰው ሀይል ከሞላ ጎደል ቢሟላም የሚያስፈልጉት የህክምና መሳሪያዎች ግን አሁንም በጣም ዝቅተኛ እንደሆኑ አሳይቶናል። ስለዚህ የጽንሙማን ህክምናችንን ኳሊቲውን መጨመርና የሚያስፈልጉ ግባቶችን ማሟላት እንደሚያስፈልግ አውቀናል። ከዚህ አሁን ኦልሬዲ አጥንተን ካሳተምነው ውስጥ የኢትዮጵያ በሽተኞች የሚመለከተውን ብቻ ለብቻ ተተንትኖ ለጤና ሚኒስቴር ገቢ ተደርጓል። ይሄን ውጤት በመመልከት የተለያዩ የፖሊሲ አቅጣጫዎችንና የሕክምና ሁኔታዎችን ጤና ሚኒስቴር እንዲከተል እናደርጋለን። የኢትዮጵያ አርማወር ሃንሰር ዳይሬክተር ዶክተር አበበገነቱ በጣም አመሰግናለሁ። የተከበራቸው አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላልፈውን ፕሮግራም ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ መንግስት በኢትዮጵያ ሉዓላዊ ግዛትና ብሔራዊ አንድነት ላይ የተጋረጡ አደጋዎች እንደሚያሳስቡት በመግለጽ የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። ከእነዚህ ከተደቀኑ አደጋዎች አንዱ ደግሞ በትግራይ ክልል ውስጥ ያለው ቀውስ ነው ይላል። የትግራይ ሕዝብ ከፍተኛ በሆነ የሰብአዊ መብቶች ጥሰትና በደሎች እየተሰቃየ ነው። ከአንድ ሚሊዮን በላይ የሚሆኑት ሰዎች ደግሞ የምግብ ዋስትና ያስፈልጋቸዋል። ከዚህ ጎን ለጎንም በአስቸኳይ የሚያስፈልጉ የሰብአዊ እርዳታዎች በኢትዮጵያና በኤርትራ ወታደሮች እንዲሁም በሌሎች ታጣቂ ኃይሎች እንዲታገዱ ተደርገዋል ይላል። ዩናይትድ ስቴትስ ግድያዎችን፣ ማፈናቀሎችን፣ ስር የሰደዱ የጾታ ጥቃቶችንና ሌሎች የሰብአዊ መብቶች ጥሰቶችና በደሎችን እጅግ አጥብቃ ታወግዛለች ሲሉ በቅርቡ ባወጡት መግለጫ የተናገሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትግራይ ውስጥ የውሃ ምንጮች፣ ሆስፒታሎችና የሕክምና ተቋማትን ጨምሮ የወደሙት የሰላማዊ ዜጎች ንብረቶች ሁሉ በእኩል አሳ ያሳዝነውናል ማለታቸው በርሳን ቀጹ ላይ ተጠቅሷል። የኢትዮጵያ መንግስት በሰብአዊ መብቶች ጥሰቶችና ጥቃቶቹ ተሳታፊ የሆኑትን ሁሉ ተጠያቂ በማድረግ የሰላማዊ ዜጎችን ደህንነት በመጠበቅም ሆነ የሰብአዊ እርዳታው ተደራሽነት እንዲኖር በማድረግ ህዝባዊ ኃላፊነቱን እንዲወጣም የአሜሪካ መንግስት ጥሪውን ያቀርባል ይላል ርዕስ አንቀጹ። ብሊንከን ከፍተኛ የዲፕሎማሲ ጥረቶች ቢደረጉም በትግራዩ ግጭት ተሳታፊ የሆኑ ወገኖች ግጭቱን ለማቆምም ሆነ ፖለቲካዊ ቀውሱን በሰላማዊ መንገድ ለመፍታት የወሰዱት ይህ ነው የሚባል ምንም አይነት እርምጃ የለም ብለዋል። የኤርትራ መንግስት በይፋ የገባውን ቃል ጠብቆ ወታደሮቹን ዓለም ወደሚያውቀው የኤርትራ ግዛት ክልል እንዲመልሳቸው እንጠይቃለን በማለት ጥሪያቸውን ያቀረቡት አንቶኒ ብሊንከን ይህ የማይሆን ከሆነና በክልሉ የሚካሄደው ግጭትና ጠባጫሪነት በአስቸኳይ ካልቆመ የሚያስፈልገውን አጣዳፊ የሰብዓዊ እርዳታ በስፋት ማዳረስ ስለማይቻል አሁን የሚታየው የምግብ እጥረት ወደ ረሃብ አደጋ ሊያመራ ይችላል በማለትም በአካባቢው ተደቅኗል ስላሉት አደጋ ስጋታቸውን ገልጸዋል። ኢትዮጵያ ውስጥ በአሁኑ ጊዜ ካለው አስከፊ ሁኔታ አንጻርም የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን የቪዛ አቀባ መጣሉን ይፋ ባደረጉበት ወቅት በትግራይ ውስጥ ያለው ቀውስ እንዲፈጠርም ሆነ እንዲወሳሰብ በማድረግ ተጠያቂ በሆኑ ግለሰቦች በአሁኖቹና በቀድሞዎቹ የኢትዮጵያና የኤርትራ መንግስት ባለስልጣናት፣ ወታደራዊ የደህንነት አባላት፣ እንዲሁም የአማራ ክልል ሀይሎችና መደበኛና መደበኛ ላልሆኑ የህዝባዊ ወያኔ ሀርነት ትግራይ ህወሓት አባላት የቪዛ ማዕቀብ እንዲደረግ የተወሰነ መሆኑን አስታውቃለሁ። ብለዋል የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን። የቪዛው ማዕቀብ በኢትዮጵያ ትግራይ ውስጥ ባለው ህዝብ ላይ በተፈጸመው ያልተገባ ጥቃት የተሳተፉ ወይም በደል የፈጸሙ በክልሉ የሰብአዊ እርዳታ ለሚያስፈልጋቸው ወገኖች እንዳይደርስ ያደናቀፉትንም ሁሉንም የሚመለከት መሆኑን ገልጸው እቀባው በዚህ ድርጊት የተሳተፈውን ሰው የቅርብ ቤተሰቦችም ሊጨምር ይችላል በማለት አስረድተዋል። የውጭ ጉዳይ ሚኒስትሩ ብሊንከን ሌሎች መን መንግስታትም ዩናይትድ ስቴትስ የወሰደችውን አቋም እንዲደግፉና እንዲቀላቀሉ ጥሪ አቅርበዋል። ከዚህ በተጨማሪም ዩናይትድ ስቴትስ ለኢትዮጵያ የምትሰጠውን የኢኮኖሚና የደህንነት ነክ እርዳታዎች ላይ መጠነ ሰፊ የሆኑ ገደቦችን አስቀምጣለች። ሚኒስትሩ አያይዘውም ና ወሳኝ በሆኑ ዘርፎች የምንሰጠውን እርዳታ እንቀጥልበታለን ብለዋል። ኤርትራን በሚመለከትም ዩናይትድ ስቴትስ ለኤርትራ እንዳይሰጡ የወሰነቻቸውን መጠነ ሰፊ የእርዳታ ማዕቀቦችን አሁንም ትቀጥልበታለች በማለት ዩናይትድ ስቴትስ ያላትን አቋም አንጸባርቀዋል። ትግራይ ውስጥ ያለው ቀውስ እንዲወገድ ኢትዮጵያውያን እርቅና ውይይት አድርገው አሁን የገጠማቸውን መከፋፈል እንዲያስወግዱ ለመርዳት ዩናይትድ ስቴትስ ድጋፏን ለመስጠት ቁርጠኛ መሆኗን በመግለጽ የዛሬው ርዕሰ አንቀጽ ተደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ውድ አድማጮች፣ የምሽቱ ፕሮግራማችን ተጠናቋል።